በአዲስ አበባ አንዳንድ ዳቦ ቤቶች የሚታየው ሰልፍና ዳቦ አለቀ የሚሉ ምላሾች በተጠቃሚዎች ዘንድ ቅሬታ መፍጠራቸው አልቀረም። መንግስት በድጎማ የሚያገኙት ዱቄት መጠን መቀነሱን በተፈላጊው ቁጥር ለመጋገር እንዳላስቻላቸው አስተያየት የሰጡ የዳቦ ቤት ባለቤቶች ይናገራሉ። ከመንግሥት በድጎማ በሚቀርበው ስንዴ ላይ የመጠን መቀነስ መኖሩን ያረጋገጠው የአዲስ አበባ አስተዳደር በበኩሉ ይህም ሆኖ የዳቦና ስንዴ እጥረት እንደሌለ ያስረዳል። እጥረት የሚያስብል ሰልፍ የሚያስብል ነገር የለም ነው ያለው አስተዳደሩ። እስክንድር ፍሬው ነው የዘገበልን። አዲስ አበባ ከሜክሲኮ አደባባይ ወደ ቄራ በሚወስደው መንገድ ሸዋ ዳቦ ከሚባለው ድርጅት መሸጫ ሱቆች አንዱ። ትናንት አመሻሹ ላይ ከዚህ ዳቦ ቤት በራፍ ከተሰለፉት ደንበኞች የተወሰኑት የፈለጉትን አላገኙም። ዳቦ አጥተው ሲመለሱ ካነጋገርኳቸው አንዱ አቶ ስዩም አዶላ ከቅርብ ጊዜ ወዲህ ዳቦ የማያገኙባቸው አጋጣሚዎች እየጨመሩ መሆኑን ይናገራሉ። ረጅም ሰልፍ አለ ጠዋት ጠዋት ቀን ደግሞ የለም ይባላል። አይኖርም። እኔም ስራ ነኝ። ሙሎ ያው ጠዋት ነው የምገዛ፣ ወይ ጠዋትና ወይ ማታ ነው የሚገዛ። ማታ ይኸው መጥቼ እንደዚህ የለም። አሁን ሚሎ ሚሊሚ ነው ምናምን ገዝቼ ሄድኩ። አሁን አለቀ ተብለው ሌላ አይነት ነገር ነው። ሌላ አይነት ዝም ብሎ ጣፋጭ፣ ባዶ እጅ ላለመሄድ እሱን ገዝቼ እየገባው ነው እኔም ተመልክቼ ነበር፣ ሰልፍ ነበረ። ስለዚህ እርሶ አላገኙም። የተወሰነ ሰው አግኝቶ ሄደ። ሌላዋ አስተያየት ሰጪ ሰልፍ ይዘው ተራ እየጠበቁ ያነጋገርኳቸው ወይዘሮ ናቸው። ሰልፉ መብዛት የጀመረው አሁን አንድ ወር ሊሆነው ነው። አንዳንዴ ጥዬ ሄዳለሁ። ከዛ ተሰልፈን እዛ ጋ ስንደርስ ዳቦ የለም ይላሉ። የሚያልቅባቸው አጋጣሚዎችም አሉ። ማለት ያልቃል። ተሰልፈን እዛ ጋ ደርሰን ዳቦ ያልቃል፣ እንሄዳለን። ምንድን ነው ምክንያቱ? እናንተ እስከምታውቁት ድረስ። ምንም አንድ ቀን ገብቼ ያነጋግሬያቸው ነበረ፣ ስንዴ የለም ነው ያሉት። ቤተሰብ ቤት ነው የምትገዢው? አንቺ ባለትዳር ነች? ልጆች አሉሽ? አንድ ልጅ አለኝ እና የልጄ ሙዚታ ልጅ ሌላ ቦታ ዳቦ ኳሊቲነቱን ስለምንጠራጠር እዚህ ነው የምገዛው ሁሌ ተሰልፈን ነው ምንገዘው። ለተጠቃሚዎች የሚያቀርቡት የዳቦ ቁጥር መቀነሱን ያረጋገጡት የዳቦ ቤት ባለቤቶች ደግሞ ከመንግስት በድጎማ የሚያገኙት የስንዴ መጠን የተወሰነ ቅናሽ ማሳየቱን በምክንያትነት ጠቅሰዋል። ስማቸው እንዲገለጽ ያልፈለጉ የዳቦ ቤት ባለቤት የራሳቸውን ድርጅት መነሻ በማድረግ ያብራራሉ። ተፈቅዶ ልኝ ወስድ የነበረው አርባ አምስት ኩንታል ነበረ። ያ አርባ አምስት ኩንታል ደግሞ ቀንሶ አሁን ወደ ሰላሳ አራት ሆኗል። እሱን በየ አስራ አምስት ቀኑ አስራ ሰባት ኩንታል ወስዳለሁ። ትልቁ ደግሞ አሁን ችግሩም እንግዲህ የወሩን ኮታ በየ አስራ አምስት ቀን ስንወስድ ልክ አስራ አምስተኛው ቀን ላይ ወስደን የሚቀጥለውን አስራ አምስት ቀን መሙላት አለበት የምንወስደው። አሁን በመሀል እነሱ ደግሞ አሁን ጥጥረት አለ ብለው የአስራ አምስቱን ቀን ባልሰጡን ጊዜ ሳምንት በቆየን ጊዜ የሚቀጥለው አስራ አምስት ቀን ይገፋና የአስር ቀንና ሳምንት ጊዜ ሲወጣ ይሄንን ወደ ወራቶች ስታሰለው የሶስት ወር መውሰድ የነበረብህን ወደ አራት ወር ይገባል ማለት ነው። ከኮታውም መቀነስ በተጨማሪ እንደገና ይሄ የሚፈጠረው መሀል ላይ ቀናቶች ክፍተት ፈጥረው ብዙ እኛ ላይ ስራ ጫና በጣም ፈጥሮብናል። ጥያቄ አቅርባችሁ ታውቃላችሁ? ለምሳሌ የሚመለከተውን የከተማው መስተዳድር አካል ምንድን ነው ምክንያቱ ለምንድን ነው የቀነሰብን የሚል ነገር ምንድ የተሰጣችሁ ምላሽስ? እጥረት ተፈጥሯል ነው የስንዴ እጥረት አለ ነው። ስለዚህ በመላገድ ተፈጥሯል ታገሱን ነው እያሉን ያሉት በአጠቃላይ በስራችሁ ላይ በምታቀርቡ በዳቦ አቅርቦት ላይ እንዴት ነው ተጽዕኖ የሚገለጸው? ምን እየሆነ ነው? ለምሳሌ በእናንተ ዳቦ ቤት አካባቢ አሁን ለምሳሌ ይህኛውን መንግስት የሚሰጠን ዳቦ ቤት ያው በተመን እየተሸጠ ያለው ለምሳሌ መቶ ግራሙን በብር ከሃያ ሽጥ ብሎ ደንብ አለ። ከዛ በላይ መሸጥ አትችልም። ግራሙን መቀነስ አይችልም። በዛ ግራም ነው ስለዚህ ይሄንን ሂሳብ ስታሰለው ከኩንታል የምታወጣው ዳቦና የምትሸጠው ትርፋ አለ። መንግስትም ይህን ትርፍ አውቆ ነው ባይዘዌ ይሄ ተመን ሲወጣ ከሶስት አራት አመት በፊት ነው ያን ጊዜ የነበሩ ዋጋዎች ደግሞ በጣም ራሱ ይሄ ዋጋውን መስተካከል አለበት። አሁን እንደ ስራ አስተ መንግስት በስምንት መቶ ብር ዱቄት ይሰጠሃል ያን ጊዜ የነበረው የእርሾና የማሻሻያ ሌሎች ግብአቶች ከእጥፍ በላይ ጨምረዋል። እርሾ ለምሳሌ የዛሬ ሶስት ከአመትና ምናምን ወደ አራት መቶ ብር ሶስት መቶ ብር የነበረው አሁን ዘጠኝ መቶ ብርና አንድ ሺ ብር ነው። እነዚህ ሁሉ ግብአቶች ከነበረው ትርፍ እየተጣበበ ነበር እየሰራ ነው የነበረው። አሁን መልሶ ዋናው ግብአት ዱቄቱ ይሄ ሲሆን ወደ ገበያ ሉጣ ስትል ስምንት መቶ ብር የምታገኘውን ዱቄት አንድ ሺ ሶስት መቶ ብር ገብቷል አሁን። ስለዚህ አያዋጣም፣ ኪሳራ ነው ማለት ነው። ከመንግስት በድጎማ በሚቀርበው ስንዴ ላይ የመጠን መቀነስ መኖሩን ያረጋገጠው የአዲስ አበባ አስተዳደር ግን መሰረታዊ የሆነ የዳቦና የስንዴ እጥረት ግን የለም ብሏል። የአስተዳደሩ የንግድ ቢሮ ኃላፊ አቶ ሺሰማ ገብረሥላሴ ለ ለቪኦኤ ሲናገሩ እጥረት የሚያስብል ሰልፍ የሚያስብል ነገር እንደሌለ ነው ያብራሩት። አንዳንድ የተሻለ ዳቦ አለበት በሚባልበት ቦታ ላይ ሰልፎች ይኖራሉ እንጂ ይሄ ነው የሚባል መሰረታዊ የዳቦ እጥረት ወይም የስንዴ እጥረትም የለም። በመቶ ሺዎች የሚቆጠር ኩንታል በየወሩ ገበያ ውስጥ እናስገባለን። ይሄ ስናስገባ ከነበረው አንጻር የተወሰነ የመቀነስ አለ። ይህም ከሳምንት በኋላ የሚስተካከል ነው። አሁን እጅ ላይ ያለው ስንዴ ራሱ ገበያ ውስጥ ቢገባ፣ ለዳቦ ቤት የተሰራጨው ዱቄት ተጋግሮ ቢወጣ ያናህል እጥረት የሚያስብል ሰልፍ የሚያስብል ነገር ያለ አይመስልም። ለምሳሌ በድጎማ እንሰጠው የነበረው ላይ መጠነኛ መቀነስ ታይተዋል ብለዋል። ምን ያህል ነበር በድጎማ የምትሰጡት? እንዴት ነው ዳቦ ቤቶች በአብዛኛው ስንዴውን የሚያገኙት የነበረው? አሁን ቀነሰ ያሉት በምን ያህል ነው? ቁጥሩ ካለት ቁጥሩ አለ። በዋነኛነት የኢትዮጵያ ህልግ ድርጅት አለ። ይሄ ህልግ ድርጅት ለዱቄት ፋብሪካዎች ስንዴውን ይሰጣል። ዳቦ ቤቶቹ ከፋብሪካው ጋር ትስስር ተፈጥሮላቸዋል። ስለዚህ እየገዙ ከፋብሪካ እየወሰዱ ዳቦ ይጋግራሉ ማለት ነው። በዚህ ነገር ከስምንት መቶ በላይ ዳቦ ቤቶች አሉ አዲስ አበባ ውስጥ ትስስር የተፈጠረላቸው በዚህ መንገድ ነው የሚሰራጨው እንግዲህ ዱቄት አምራችሁ ካልሰጠ ዳቦ ቤቱ ይቆጣጠራል፣ ራሱ ጥቅሙ ስለሆነ ማለት ነው። እንግዲህ እኛ መጨረሻ ላይ በግራም የተስማማንበት አለ። እኛ እስከ ደጎምን ድረስ ይህንን ግራም በዚህ ዋጋ ትሸጣላችሁ ብለን በውል ነው እየሰራን ያለ ነው። ይህንን ነው የምንቆጣጠረው። ከዚህ አንጻር አንዳንድ ችግር የፈጠሩ አንድ ሰባ ያህል ዳቦ ቤቶች ላይ እርምጃ ወስደናል። ምን አይነት እርምጃ? ዛኑን የማጉደል የማሸግ ነው የማስወጣት ነው ከሲስተሙ ይሄ ማለት ግን ገበያ ውስጥ ለምሳሌ እህል በረንዳ ስንዴ ያለ ከገበያ እየገዙ የሚፈጩ ፋብሪካዎች አሉ። ከገበያ የገዙትን ዱቄት አውጥቶ ገበያ ውስጥ የሚሸጡ አሉ። ገበያው በፈቀደላቸው መጠን ይሄን እንዲሰሩ የተከለከለ ነገር የለም ማለት ነው። ስለዚህ ይሄኛው ስንዴ በተለያዩ ነገሮች ስለሚያወርድ ጭምር ነው። ስንዴ ስታቀርብ የመኮረኒ ዋጋ ይቀንሳል፣ የፓስታ ዋጋ ይቀንሳል። እንደዚህ አይነት ነገር እነዚህ ጥረት ሲያጋጥም ደግሞ በተቃራኒው የዋጋ የመጨመር አዝማሚያ ይታያል። ይሄ ገበያው የሚያመጣው ነገር ነው። በድጎማ ምሰጠ የነበረው ላይ ቅናሽ ታይተዋል ያሉትም ቁጥሩ እና አልነገሩኝም። በአማካይ ለምሳሌ አምላ ሐምሌ ላይ መቶ ሰባ ሺህ ኩንታል እናሰራጭ ነበር። አሁን ለስምንት መቶ ዳቦ ቤቶች ማለት ነው። አሁን መቶ ሀያ ሺህ ለሸማቾች በተወሰነ የሸማቾች ከ3 ፐርሰንት ከ4 ፐርሰንት አይበልጥም። እነሱ እንደውም ዱቄት ለሚፈልግ ሰው የሚሸጡት ነው እንጂ ለነጋዴ የሚያስተላልፉትም አይደለም። ዞሮ ዞሮ የ50 ሺህ 40 ሺህ ኩንታል በአማካይ ከወሰድነው የአመቱን ሙሉ ደምረን ስናየው ይህን ያህል ነው የሚባል አይደለም። የቀነሰው ሀያ ሺህ አንድ ወር ላይ አስር ሺ ኩንታል ሊቀንስ ይችላል። አንድ ወር ላይ ሀያ ሺ እሱም ከሚቀጥለው ሳምንት ጀምሮ የሚስተካከል ነው። ትራንስፖርት የመሳሰሉት ጉዳዮች ችግር ካላጋጠሙ በስተ ከሚቀጥለው ሳምንት ጀምሮ ይስተካከላል ሲሉ አቶ ሽሰማ። ለምሳሌ ይሄ ቀንሰዋል ያሉት በድጎማ ይሰጥ የነበረው ስንዴ ወደ ቦታው ይመለሳል ማለት ነው፣ መጠኑ ወደ ቦታው ይመለሳል ማለት ነው። በድጎማ በሚሰጠው የስንዴ ዱቄት ላይ ቅናሽ መደረጉ የተለያዩ ዳቦ ቤቶችን የሚነካ ቢሆንም ሰልፎች የሚታዩት ግን ከዋጋም ሆነ ከጥራት አንጻር የተሻለ ዳቦ አለ በሚባልባቸው መሸጫዎች ብቻ መሆኑን ተመልክቻለሁ። ያነጋገርኳቸው ተጠቃሚዎችም ይህንኑ አረጋግጠዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።